Voice of America. የጠቅላይ ሚኒስትር አብይ አህመድ መንግስት ሮሮ የሚሰማባቸውን አዋጆች መመርመር ጀምሯል። ምርመራው የተጀመረው በፌዴራል ጠቅላይ አቃቤ ሕግ በኩል በተቋቋመ ገለልተኛ ምክር ቤት አማካይነት መሆኑ ተገልጿል። የሰብአዊ መብቶች ሕግ ባለሙያና የዩኒቨርሲቲ መምህር የሆነችው ወጣት ረድኤት አስቻለው የህዝብ ሮሮ ከሚሰማባቸው አዋጆች በአንዱ ላይ ጥናት አድርጋለች። ጥናቷ ያተኮረው ከእነዚህ ቅሬታዎችና ተቃውሞዎች ከሚሰማባቸው አዋጆች አንዱ የሆነው በበጎ አድራጎት ድርጅቶች እና ማህበራት አዋጅ ባሳደረው ተጽዕኖ ላይ መሆኑን ገልጻለች። ረድኤትን ዘጋቢያችን እስክንድር ፍሬው አነጋግሯታል። የአዋጁን ክፍተቶች የምትላቸውን በማብራራት ትጀምራለች ረድኤት። ሌሎችም ሀገሮች ላይ ህጎቹ አሉ። ችግሩ ግን የህጉ ሀርሽ መሆንና አለመሆኑ ይዘቱ ነው የሚለያየው እንጂ ሌላም ሀገር ላይ ጎቨርኒንግ ሩልስ ምንላቸው ወይም ጎቨርኒንግ ሎስ ምንላቸው፣ ሌሎች ሀገሮች ላይ ያሉት ህጎች በዚሁ አይነት መልኩ ቢሆኑም ለቀቅ ያሉ ናቸው። ብዙ ጊዜ ደግሞ ከሰብአዊ መብቶች አንጻር እንደኛ ሀገር ገና ዲሞክራሲ እያደገበት ባለበት በምንልበት ሀገር አንጻር በአብዛኛው ሲቪክ ማህበራት በደንብ እንዲሳተፉ አስቻይ የምንለው ወይም ኢነብሊንግ የምንለው አይነት ህግ ነው አብዛኛው ሀገሮች ላይ ያለው። የአፍሪካ ሀገሮች ኢትዮጵያን ጨምሮ ግን በአብዛኛው በጣም ሪስትሪክቲቭ ገደብ የሚጥል ሲቪክ ማህበራት በተለይ ሰብአዊ መብቶች ላይ እንዳይሳተፉ ህጻናት መብት የሴቶች መብት ስፔሻሊ ደግሞ ፒስ ኤን ኮንፍሊክት ሪዞሉሽን ላይ ሰላምን ከማስከበር አንጻር ሙሉ በሙሉ እንዳይሳተፉ አንቀጽ 14 ሰብት ህዝብ አር ሁለት በአብዛኛው ሙሉ በሙሉ ከልክሏል ማለት ይቻላል ያ ደግሞ ህጉ አት ሴም ታይም አክቲቪቲ ሪስትሪክሽን ፋንዲንግ ሪስትሪክሽንስም ያስቀምጣል። እንቅስቃሴ ገደብም የገንዘብ ገደብም ያስቀምጣል። የገንዘብ ገደብም የእንቅስቃሴ ገደብም ሁለቱ አንድ ላይ ነው ህጉ ያስቀምጣቸው። ስለዚህ አንድ ሲቪክ ማህበር በሚያገኘው የገንዘብ መጠን ፈንድ በሚያስገባው ከአስር ፐርሰንት በላይ ከውጭ የሚያስገባ ከሆነ እነኚህ የምንላቸው መብቶች ላይ እነ የሴቶች መብት የህጻናት መብት ጀስቲስ ኢንፎርስመንት የመሳሰሉት ነገሮች ላይ መሳተፍ አይችልም ማለት ነው። የጠቀሽው አንቀጽ ምን የሚለውን አንቀጽ ነው? አስር ከመቶ የሚለውን ቅድም የጠቀሽ ል? አዎ አስር ፐርሰንት ፈንድ ማለት ነው እሱ አስራ አራት ሰብ ሁለት ላይ አክቲቪቲዎች ብሎ ይዘረዝራል። አንቀጽ ሁለት ላይ ደግሞ እነኚህን አክቲቪቲዎች ማድረግ የሚችሉት የኢትዮጵያ በጎ አድራጎት ማህበራት ብቻ ናቸው ይላል። የኢትዮጵያ በጎ አድራጎት ማህበራት ማለት ደግሞ አስር ፐርሰንት ብቻ ከውጭ ፈንድ የሚያስገቡ ከዚ ዘጠና ፐርሰንት ደግሞ የሀገር ውስጥ ገቢ የሚያስገቡ ናቸው። የኔ ጥናት የሚያሳየው እነኚህ የሀገር ውስጥ ገቢ ብቻ የሚያገኙ እኛ ሀገር የሀገር ውስጥ ገቢ በጣም የለም ሬር ነው። ከመንግስት የሚገኝ ከሆነ ደግሞ ኢንዲፔንዳንሳቸው ያጠራጥራል። ስለዚህ የውጭ ፈንድ ነፃነታቸውን ያጣሉ፣ ከመንግስት ገንዘብ የሚወስዱ ከሆነ መንግስት ገንዘብ የሚወስዱ ከሆነ። ስለዚህ የውጭ ፈንድ በተከለከለ ቁጥር እነኚ ማህበሮች እነኚ ያልኩዋ ያልኩዋ ስራዎች ላይ አይሰማሩም ማለት ነው። ወደ ምን ይሄዳሉ? ኒድስ ቤዝድ አፕሮች ምን እንላቸው? ውሃ ስራት መንገድ ላይ የመሳሰሉት ነገሮች ላይ ብቻ ይሆናል። ስለዚህ ራይትስ ቤዝድ አፕሮች የሚባለውን ሙሉ በሙሉ ያወጣዋል ማለት ነው። ያ እንደ መብት ላይ የመስራቱን ነገር ያቆመዋል ነው። አዎ በትክክል። ስለዚህ የዚህ ህግ መኖር የኢንጆችን ለህዝቦች ያላቸውን መብት የህዝቦች መብት ከመጠበቅ አንጻር የዚህ ህግ መኖር የኢንጆችን ሮል ወይም ሚና ወደ ታች ያወርዷል የሚል ነው። ጥናቱ የሰራው ጥናት አሁንም እዚህም ጋር በማቅረብ የሚመጣውት ያን ነው። ቀደም ሲል ህጉ ከወጣ በኋላ በነበሩት አመታት አስታውሳለሁ። ሌላው ቀርቶ በህጻናት ላይ የሚሰሩ እንኳን ድርጅቶች አቅም አንሷቸው የተዳከሙበት፣ አንዳንዶቹም የጠፉበት ሁኔታ ነው የነበረው። አንቺ ለምሳሌ የምታስታውሻቸው ልጠቅሻቸው ምቻቸው አንዳንድ ኬዞች አሉ፣ አንዳንድ ጉዳዮች አሉ ለምሳሌ የድሮ ኢሰመጉ ወይም የኢትዮጵያ ሰብአዊ መብት ጉዳዮች በአሁኑ ጉባኤ ጉባኤ ሆነው ሂዩማን ራይትስ ካውንስል የምንለው የድሮው ግን ኢትዮጵያን ሂዩማን ራይትስ ካውንስል የምንለው በአብዛኛው ስታፎቹን ቀንሷል በ70 ፐርሰንት ያክል ስታፎቹ ቀንሷል ክልል ላይ የነበሩት ቅርንጫፎች ሁሉ ቀንሰዋል ለምንድን ነው ያ ከነበረው የገንዘብ አቅም አንጻር መቀነስ ስላለበት ነው ክልል ላይ ያመጣው የሰብአዊ መብቶች ጥበቃ እንዲወርድ አድርጓል ክልል ላይ ሰብአዊ መብቶች በአብዛኛው እንዳይጠበቁ አድርጓል ለምን ሂዩማን ራይት ካውንስሉ ወደ አዲስ አበባና ወደ ፌዴራል ወደ ድሬዳዋ የመሳሰሉት ብቻ ሊሚት ስላደረገ ማለት ነው። ሌሎች ደግሞ ሙሉ በሙሉ ከዚህ ስራቸው ወጥተው ወደ እነ አፓፕ የምንለው አክሽን ፕሮፌሽናል አሶሲዬሽን ፎር ፒፕል የምንለው 2005 ላይ በደም በጥሩ ሁኔታ እኛ ሀገር ላይ በየፍርድ ቤቱ ሲሳተፍ የነበረ በጎ አድራጎት ድርጅት ነው። አሁን ግን ቀይሮ ሙሉ በሙሉ ወደ ኒድስ ቤዝድ አፕሮች ሰርቪስ ዴሊቨሪ ላይ ፎከስ መሰረታዊ ነገሮችን በማቅረብ ለምን ያኛው ላይ ብዙም ገደቦች ስለሌሉ ማለት ነው እንደፈለገ ፈንድ አስገብቶ እዛ እነኚህ ነገሮች ላይ መንቀሳቀስ ስለሚችል ማለት ነው። እንዲህ አይነት የተዘጉ ክሎዠር ያልገጠማቸው ደግሞ ሙሉ በሙሉ ሪብራንድ ያደረጉ ወይም ስማቸውን ቀይረው አክቲቪቲያቸውን የቀየሩ የስራ ዘርፋቸውን ቸውን የቀየሩ ድርጅቶች አሉ። ያ ነው በአብዛኛው በደንብ በግልጽ ፕራክቲካሊ ሊታይ የሚችለው። ስለዚህ ይህ የህጉ መምጣት በአብዛኛው ከራይትስ ቤዝ አፕሮች ወደ ኒድስ ቤዝ አፕሮች ሺፍት እንዲያደርጉ ሲቪል ማህበራቶች አድርገዋል ማለት ነው። ስለዚህ መብትን ከመጠበቅ ይልቅ ወደ መሰረታዊ ነገሮች ወደ ማሟላት ሄዷል ማለት ነው። የመጨረሻ ጥያቄ አድርገው አንዳንድ ሰዎች በኢትዮጵያ ውስጥ እየተባባሰ ለመጣው ቀደም ሲል ለምሳሌ የሰብአዊ መብት ጥሰት፣ የመልካም አስተዳደር ችግር ይሄ ህግ በራሱ ከፍተኛ አስተዋጽኦ አድርጓል ይላሉ። በዛ ተስማም ያለሽ ምንድነው? መገለጫው እሱ ይሄኛው መገለጫው ምን ሊሆን ይችላል? በአብዛኛው መብት እንደ ሰብአዊ መብት ህግ ባለሙያ ሰብአዊ መብቶችን መጠበቅ የጋራ ኃላፊነት ነው ተብሎ ነው የሚታመነው። ኢንተርናሽናሊም ሪጂናሊም ማለት ነው። ያ ማለት መንግስት ብቻ ሳይሆን ህዝቦችም እንዲህ አይነት ስቴክሆልደርስ ወይም ባለ ድርሻ አካላት ምንላቸው ሊሳተፉ ይገባል ማለት ነው። ምክንያቱም ስለዚህ መንግስት ሙሉ በሙሉ የህዝቦችን ነጻነት የዜጎችን መብት ያከብራል ብሎ ማሰብ አይቻል። ምክንያቱም ዘር ነው ፐርፌክት ዲሞክራሲ የምንለው የትም ሀገር የለም። አይደለም ኢትዮጵያና አፍሪካ ሙሉ ዲሞክራሲ የሚባል የለም። ሙሉ ዲሞክራሲ የሚባል የለም። ስለዚህ በዛ ሰዓት ላይ የሌሎችን ባለድርሻ አካላት እጅ መንግስት ይፈልጋል ማለት ነው። መፈለግም አለበት ማለት ነው። ስለዚህ ኤንጂኦዎች ወይም እነኚህ ሲቪክ ማህበራት ምንላቸው ከሙያ ማህበራት ጨምሮ ምን ያክል ለህዝቦች መብት ኮንትሪቢዩት ያደርጋሉ ብሎ ብናስብ በደንብ ያደርጋሉ ማለት ነው። መንግስትን የመንግስት ቀኝ እጅ መሆን ነበረባቸው ተብሎ አለባቸውም ተብሎ ስለሚታሰብ ለምሳሌ የኢትዮጵያ ሴት ህግ ባለሙያዎች ማህበርን ማንሳት እንችላለን። እያበረከተ ያለው ለሴቶች መብትና ለህጻናት መብት ልዩ ነው። ሌሎች እንደዛ አይነት ድርጅቶች ቢኖሩ እሱም ራሱ ይሄ ኤውላ ራሱ ቢጠናከር፣ ለምሳሌ ግን የዚህ ሁሉ የሲቪክ ማህበራት ህግ መምጣት ግን እነኚህ ነገሮች አንጓቷቸዋል ማለት ነው። አሉታዊ ጎኑ አሉታዊ ጎኑ ይህንን አምጥቷል። ስለዚህ መንግስት ብቻውን በሞኖፖሊ ሙሉ በሙሉ በመቆጣጠር የህዝቦችን መብት ሊያስከብር አይችልም ወይም የመብት እሰቶች ሲኖሩ አንድ ሰው ብቻውን አቅም ላይኖረው ይችላል ያ ሰው ሊታገድ ይችላል ሊታሰር ይችላል የመሳሰሉት ስለዚህ እኚህ ሲቪክ ማህበራቶች እነኛን ነገሮች በማየት አውጥተው መንግስትን የመክሰስ የመምከር የመገጸጽ ነገሮች ሊኖሩ ይችላሉ አሁን ባለው ሁኔታ ግን ያ በጣም በጣም ብዙ የማይታይ ማለት ነው ሮሮ በሚሰማባቸው አዋጆች ላይ መንግስትን እንዲያማክሩና የማሻሻያ ሀሳብ እንዲያቀርቡ ከተቋቋሙት ኮሚቴዎች አንዱ የበጎ አድራጎት ድርጅቶችና ማህበራት አዋጅ ኮሚቴ ነው። ኮሚቴው ባቀረበው ምክረ ሀሳብ አዋጁ ሙሉ በሙሉ መተካት እንዳለበት አመልክቷል። የፌዴራል ጠቅላይ ዋና አቃቤ ሕግ ለኮሚቴው በሰጠው መመሪያም ለአገር የሚበጅ ግልጽና ዲሞክራሲያዊ የሆነ ማህበረሰብ ለመፍጠር የሚያስችልና በህገ መንግስቱ የተረጋገጡ ሰብአዊ መብቶችን ለማስጠበቅ የሚረዳ ሕግ ሀሳብ እንዲያቀርብ ነው የጠየቀው። በአዋጁ ላይ ማብራሪያ የሰጠችኝን የሰብአዊ መብቶች ሕግ ባለሙያና የዩኒቨርስቲ መምህርት ረዴት ያስቻለውን በማመስገን ልሰናበት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።